ሳይንስና ኅብረተሰብ። ጤና ይስጥልኝ፣ የተከበራችሁ አድማጮች እንደምንሰንብታችኋል። በዓለማችን በሚሊዮን የሚቆጠሩ ሰዎችን የሚያማቅቁ በሽታዎችን በሺዎች የሚቆጠሩትን እንደ ዘበት የሚያረግፉ ተውሳኮችን ለመርታት ሳይንሳዊ ምርምር ወሳኝ ድርሻ አለው። ምርትን ለማሳደግ የምድርና የጠፈርን ውስጥ ሚስጥር ለመበርበር የሕብረተሰብን የኑሮ ደረጃ ለማሻሻል የሳይንስ አስተዋጽኦ በቀላሉ የሚገለጽ አይደለም። በ2003 ዓ.ም በተወሰኑ ኢትዮጵያውያን ሳይንቲስቶች በጎ ፍቃድ ተጸንሶ በሂደት ሕጋዊ ፍቃድ ያገኘው የኢትዮጵያ ሳይንስ አካዳሚ እንቅስቃሴ ምን ይመስላል? ለአንድ ሀገር እድገትና ብልጽግና በተግባር የታገዘ የሳይንስና ስነ ቴክኒክ እውቀት ሽግግር ወሳኝነቱ የሚያጠራጥር አይደለም። ያም በመሆኑ ሳይንሳዊ ምርምሮችን እንዲያግዙና እንዲያፋጥኑ በሚል ሀገራት የሳይንስ አካዳሚዎችን ያቋቁማሉ፣ ያበረታታሉ፣ በነፃነትም እንዲሰሩ ድጋፍ ያደርጋሉ። በ49 ኢትዮጵያውያን ምሁራን የግል ተነሳሽነት እንደተቋቋመ ይነገርለታል የኢትዮጵያ ሳይንስ አካዳሚ የምሁራን ተቀራርቦ በህብረት መስራት አስፈላጊ ነው፣ ያን ማድረግም ይገባናል በሚሉ ኢትዮጵያውያን ከተቋቋመ አምስት ዓመት ግድም አስቆጥሯል። እንደ ሳይንስ ተቋሙ ግምገማ ከሆነ ኢትዮጵያ በአሁኑ ወቅት በጣም ዝቅተኛ የምርምር ኃይል ያላት ሀገር ናት። ፕሮፌሰር ማስረሻ ፈጠነ የኢትዮጵያ ሳይንስ አካዳሚ የሥራ አስፈጻሚ ዳይሬክተር ናቸው። ይህን ያብራራሉ ብዙ የምርምር የሰው ኃይል አላት የምትባል ሀገር አይደለችም ሀገራችን። በዚህ ላይ ገና በጣም ዝቅተኛ የምርምር ኃይል ካሉባቸው ሀገሮች አንዷ ናት። በዚህ ላይ ብዙ ስራ ሊሰራ ይገባል። በትምህርት ቤቶች አካባቢ በተለይ በዩኒቨርሲቲዎች አካባቢ ጥናትና ምርምር ሊያድግ ይገባል። እንግዲህ ከዚህም በመነሳት ነው አሁን በዚህ ወር ህዳር ወር መጨረሻ አካባቢ አንድ ትልቅ ጉባኤ እናካሄዳለን። የከፍተኛ ትምህርትና ምርምር ደረጃ በሚል አንድ ኮንፈረንስ እናካሄዳለን። ከዛ ላይ ሊበልጥ የምንፈትሸው ጉዳይ ነው። ጥናት የሚያመለክተው ሌላውም የኛ ብቻም ሳይሆን አጠቃላይ በተለይ በሳይንስና ቴክኖሎጂ ኢንፎርሜሽን መካከል ያለውን መረጃ የሚያሳየው አገኝቶ ያላት የምርምር እና የሳይንስ ሰው ሀይል በጣም ትንሽ እንደሆነ ነው። ከዛሬ አርባ ዓመታት በፊት ኢትዮጵያም የሳይንስ አካዳሚ ያስፈልጋታል በሚል የኢትዮጵያ ሳይንስ አካዳሚን የጠነሰሱት እነ ዶክተር አክሊሉ ለማ ናቸው። ዶክተር አክሊሉ ለማ ከ ሀምሳ ዓመታት በፊት የቢላርዚያን በሽታ በእንዶድ ቅጠል መከላከል እንደሚቻል ለመጀመሪያ ጊዜ የደረሱበት ተመራማሪ ሳይንቲስት ናቸው። በተለያየ ደረጃ ውይይት ሲካሄድ ቆየ። ብዙ ምሁራን ኢትዮጵያ የሳይንስ አካዳሚ ያስፈልጋታል ከአሁን በፊት በናክሊሉ ለማ ይሄ ሀሳብ ቀርቦ ስለነበረ ከአርባ ዓመት በፊት ይሄንን ሀሳብ በየጊዜውም ይነሳ ስለነበረ እንደሌሎች ሀገሮች ሁሉ የኢትዮጵያም የሳይንስ አካዳሚ ያስፈልጋታል፣ እንዴት እናቋቁመ ይገባል በሚል ውይይት ሲያካሂዱ ነበረ የተለያዩ ምሁራን። በሁለት ሺ ሁለት ዓመተ ምህረት ጊዜያዊ የሆነ ኮሚቴ ተቋቁሞ በሀሳቡ ላይ እንዴት አይነት አካዳሚ ነው ማቋቋም የሚገባን ምን ስራዎች ነው የሚሰራው እንዴት አይነት አባላት ሊኖሩት ይገባል በሚለው ላይ ውይይት ተካሂዶ አንድ ሀገራዊ ጉባኤም ተጠርቶ ያ ጉባኤ ነው እንግዲህ በመቋቋሙ አምኖበት ሊያቋቁሙ የሚችሉ ደግሞ አንድ ሰባት ሰዎች ያሉበት ቡድን ፈጥሮ በዛ ቡድን አማካኝነት ነው እንግዲህ መጀመሪያ አባላት የሚሆኑትን ተመርጠው የመተዳደሪያ ደንቡም ወጥቶ ሊሰራ የሚችላቸውም ነገሮችም ተዘርዝረው የተቋቋመው እንግዲህ እንደዚህ ነው። የኢትዮጵያ ሳይንስ አካዳሚ የኢትዮጵያ ሳይንስና ቴክኖሎጂን ይደግፋል ተብሎ ስለታመነበት በአዋጅ እንደተቋቋመ ይነገርለታል። የሳይንስ አካዳሚው በይፋ ከተቋቋመ በኋላ በጤናው ዘርፍ፣ በስነ ቴክኒክ፣ በተፈጥሮና ማህበራዊ ሳይንስ ዘርፍ እንዲሁም በሌሎች ጉዳዮች ላይ ጥናትና ምርምር ማድረጉን ፕሮፌሰር ማስረሻ ፈጠነ ያብራራሉ። መጀመሪያ እንግዲህ እንደጀመርን ያካሄድ ነው ምንድን ነው በተለያዩ የእውቀት ዘርፎች ሳይንስ ምርምር ያለበትን ደረጃ ማየት መፈተሽ ነበር። ለምሳሌ መጀመሪያ ያካሄድ ነው ይህንን ነው በጤናው ዘርፍ ምን አይነት ምርምሮች ተካሂደዋል። በቴክኖሎጂና ኢንጂነሪንግ የእውቀት ማስፋፋት የአዲስ እውቀት ማፍለቅ የምርምር ምን ደረጃ ይደርሷል። በተፈጥሮ ሳይንስ በህብረተሰባዊ ሳይንስ በእያንዳንዱ የእውቀት ዘርፍ ያለውን የምርምር ደረጃ የሚፈትሽ ጥናት አካሄደን ይህም ጉባኤ ተካሄዶበታል። ይህ አንዱ መጀመሪያ ላይ የሰራንበት ጉዳይ ነው፣ መነሻችንን ማወቅ ስለሚያስፈልግ። ከዛ ቀጥሎ በኢትዮጵያ በተለይ የባዮቴክኖሎጂን ምርምር እንዴት ሊታገዝ ይቻላል፣ የባዮቴክኖሎጂ ምርምር ያሉት እንቅፋቶች፣ ተግዳሮቶች ምንድን ናቸው? አሁን በስራ ላይ ያለው የባዮቴክኖሎጂን ድንሰራ የሚያደርገው ህግ፣ የህግ ማዕቀፍ ምን ችግሮች አሉበት በሚል እንዲህ አመት አንድ አመት የቆየ ውይይቶች አካሄደን ጥናቶችን ማካሄደን። እንደውም ከዛ ጥናት ጋር በተያያዘ መቀደኛም የፖሊሲ ለውጥም እንዲመጣ የህግ ለውጥም እንዲመጣ አግዘናል ብለን እናምናለን። ከዛ ውጭ በትምህርት ላይ ጥፋት ላይ ያሉት ችግሮች ምንድን ናቸው በሚል በሱም ላይ ጥናት አካሂደናል። የምርምርን በማገዝ በኩል በኢትዮጵያ የምርምር ካውንስል እንዴት ሊቋቋም ይገባል፣ ምን ምን ዘርፎች ሊነውት ይገባል፣ የምርምር ርዕሰ ጉዳዮች እንዴት ቅደም ተከተል ሊወጣላቸው ይገባል እንደዚህ በሚሉ ጥናት አካሂደናል። አሁን በቅርብም ደግሞ በተለይ በኢትዮጵያ የሳይንስና የቴክኖሎጂ የሰው ኃይል ያለበት ደረጃ ምን ምን ያህል ነው ምን ላይ ነው ያለው? አገሪቷስ ለሚቀጥሉት አስር አመታት ምን ያህል የሳይንስና የቴክኖሎጂ የሰው ኃይል ያስፈልጋታል በሚል ሰፊ ጥናት አካሂደን ይህም አሁን ተጠቃሏል። ይህንና የመሳሰሉትን ስራዎች አከናውነናል። የኢትዮጵያ የሳይንስ አካዳሚ አራተኛ አጠቃላይ ጉባኤውን ቅዳሜ ጥቅምት አስራ ሶስት ቀን ሁለት ሺህ ስምንት ዓመተ ምሕረት ያካሄደ ሲሆን ከአንድ ወር በኋላ ደግሞ የከፍተኛ ትምህርትና ምርምር ደረጃ በሚል ርዕስ ከፍተኛ ጉባኤ ያካሂዳል። በዚህ የሳይንስ አካዳሚው ሁለተኛ መደበኛ ጉባኤ ላይ በዋናነት ትኩረት ተሰጥቶት ውይይት የሚካሄድበት የከፍተኛ ትምህርት ተቋማት የጥራት ደረጃ እንደሆነ ተገልጧል። ተቋሙ የመነሻ ሐሳብ እንዲሆን በሚል በድረገጹ ያወጣው የእንግሊዝኛ ጽሑፍም ይህንኑ ይገልጣል። በአሁኑ ወቅት በበርካታ ዩኒቨርሲቲዎች በጥልቀት የሚያጠይቅ አእምሮን ማነጹ እንዲሁም ለእውቀት እጅግ ጉጉነትን ማነሳሳቱ ቀዳሚ ስፍራ የተሰጠው አይመስልም የሚል ሀረግ ተቋሙ አስፍሯል። ከዚያም ባሻገር የከፍተኛ ትምህርት ተቋማት ቁጥር መጨመር የከፍተኛ ትምህርት ተቋማት ጥራትን ማረጋገጫ አይደለም የሚል ሌላ ሀረግም በድረ ገጹ አክሏል። እነዚህ አሁን በጉባኤ የሚታዩ ጉዳዮች ናቸው። እንደ መነሻ ያልነው በኢትዮጵያ ውስጥ አሁን ብዙ ዩኒቨርሲቲዎች እየተመሰረቱ ነው። ይህም ደግሞ ተገቢ እርምጃ ነው። እንደምታውቀው በከፍተኛ ትምህርት ደረጃ ያለን ተሳትፎ በጣም ትንሽ ነው። የከፍተኛ ትምህርት ተቋማትን ደግሞ ዋና ዋና ከተማዎች ብቻ ላይ ተሰባስበው ነበር የሚገኙት። ይህንን ይህንን አሁን ማዳረስ በመጀመሩ ይሄ ትልቅ እርምጃ ነው። መንግስት በተለይ ደግሞ ክፍተኛ ትምህርቱን ለማሰፋት የሚያደረገው ጥረት በጣም የሚደነቅ ነው። ነገር ግን ከዚህ ጋር ተያይዞም ጥራቱን ለማምጣት ምን መደረግ አለበት? ይህንን ነው መፍተሽ ማብረን ያለብን። የከፍተኛ ትምህርትን ጥራት ለማምጣት እንዲ ብሎ እንደሚናገሩት ቀላል አይደለም። የሚያስከትለውም ከፍተኛ የሆነ የሚጠይቀውም ነገር ብዙ ነው እና ይሄ ግን መለየት አለበት። ምን ምን መደረግ ይገባዋል የሚለውን ለማውጣት መሰራት አለበት በሚል ነው። ይሄ በሁሉም የሚታመንበት ጉዳይ ነው። ሌላው ግን የምንፈጥረው ከዩኒቨርሲቲ የሚወጣው ዩኒቨርሲቲ ምሩቅ በአንድ ሙያ የተካነ ብቻ ሳይሆን፣ አጠቃላይ የሰከነ አእምሮ ያለው ሁሌ የሚጠይቅ ለመማር ዝግጁ የሆነ አእምሮ፣ ለእውቀት ጉጉ የሆነ አእምሮ ሆኖ እንዲወጣ ምን መደረግ አለበት በዩኒቨርሲቲዎቻችንስ ይህንን ጉጉት ሊፈጥሩ የሚችሉ እንቅስቃሴዎች ምን መድረግ ምን አይነት ናቸው የሚለውን ማየት ይገባል፣ በሚል ነው። እንግዲህ እነዚህ ጉዳዮች በጉባኤው የሚታዩ ጉዳዮች ናቸው። በኢትዮጵያ የከፍተኛ ትምህርት ተቋም ቁጥር ከሀያና አስር ዓመታት በፊት ከነበረው በከፍተኛ ደረጃ ጨምሯል። ይህ የከፍተኛ ተቋማት ቁጥር መጨመር ለሀገር እድገት ወሳኝ የሆነው እውቀት በተለይም በሳይንስና ስነ ቴክኒክ ዘርፍ እንዲዳብር ትኩረት ሊደረግበት ይገባል። የኢትዮጵያ የሳይንስ አካዳሚ ስራ አስፈጻሚ ዳይሬክተር ፕሮፌሰር ማስረሻ ፈጠነ ለሰጡን ማብራሪያ ከልብ እናመሰግናለን። አድማጮች፣ የኢትዮጵያ የሳይንስ አካዳሚ እንቅስቃሴን በተመለከተ ያጠናቀርንላችሁ የሳይንስና ሕብረተሰብ ጥንቅር በዚህ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።